የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከአሁን 3 ሰዓት እስከ 4 ሰዓት የሚተላለፈው ፕሮግራም ጀመረ። ለቱ ቅዳሜ ሚያዝያ 12 2016 ዓመተ ምህረት ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። ለዛሬ ምሽት የያዝናቸውን መሰናዶች ለማስተዋወቅ ኢትዮጵያውያን በታሪካዊው ፒያሳ ውድመት ጥልቅ ሐዘን ላይ ናቸው። በዚህ ዙሪያ የተቀናበረ ዘገባ አለን። በጣም በጣም በጣም የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ ጦር ሜዳ እንኳን እንደውም የምታያቸው አካባቢዎች ውስን ቦታዎች ላይ ያለች ከአንቴር ጋር ቆመሽበታች ብታይ በጣም ነው ልብ የሚያደረው። በጣም ነው የሚያብሻው። እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት እትዬ ጤንሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በህይወት የለ ቢኖር አቶ ማርጋል ምን ይሰማሁታል? ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ህይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ቢሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደለውጥ ለምሽቱ ከተሰናዳው ዘገባ የተቀነጨበ ነው። ሙሉውን ከዜና በኋላ እናቀርባለን። 30 ዓመት የሞላው የኢትዮጵያ የሥነ ህዝብ ፖሊሲ እንዲሻሻል ጥያቄ መቅረቡ ሌላው ለዛሬ ምሽት የያዝነው መሰናዶ ይሆናል። ለሁለተኛው አጋማሽ ደግሞ ሳምንታዊው መዝናኛችሁ የሙዚቃ ቃና ተሰናድቷል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን በመስተንግዶው ቆንጅ ታዬ፣ በቅንብሩ ንጉሱ ታምሬ አብረናችሁ እናመሻለን። አብራችሁን እንድታመሹ በቅድሚያ እንጋብዛለን። የዓለም ዜና እናስቀ ጤና ይስጥልና አድማጮች እንደምናመሻችሁ፣ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ባግዳድ በሚገኘው የኢራቅ ወታደራዊ ጦር ሰፈር ዛሬ ቅዳሜ ከፍተኛ ፍንዳታ መሰማቱ ሲነገር አንድ የኢራቅ ጦር አባል ተገድሏል። በወቅቱ ከፍንዳታው በፊትም ሆነ በኋላ ምንም ዓይነት የጦር አውሮፕላን በአካባቢው ሰማይ አለመታየቱን የኢራቅ መከላከያ ሚኒስቴር ገልጾ የተከሰተው ጥቃት እየተጣራ መሆኑን ተናግረዋል። ሁለት የደህንነት ምንጮች ቀደም ሲል ፍንዳታውን ያደረሰው የአየር ጥቃት መሆኑን እንደተናገሩ ሮይተርስ ዘግበዋል። በጥቃቱ በኢራን ከሚደገፉ የ ኢራቅ ጦር ክፍሎች መካከል ከተገደለው አንድ ሰው ጋር ሌሎች ስምንት የጦሩ አባላት መቁሰላቸው ተነግረዋል። ወታደራዊ የጦር ሰፈሩ ከኢራቅ ዋና ከተማ ባግዳድ 50 ኪሎ ሜትር ርቀት ላይ ይገኛል። ጥቃቱ የተከሰተው ኢራን፣ እስራኤል ላይ የሚሳይልና የድሮን ጥቃቶችን ካዥጎደጎደች ስድስት ቀናት በኋላ ነው። በደቡባዊ ጋዛ ራፋ ከተማ በደረሰ የእስራኤል የአየር ጥቃት ቢያንስ ስድስት ህፃናትን ጨምሮ ዘጠኝ ፍልስጤማውያን መገደላቸውን የሆስፒታል ባለስልጣናት ዛሬ ቅዳሜ ተናገሩ። የጋዛ ሲቪል መከላከያ እንደገለጸው ትላንት አርብ ምሽት የተካሄደው ጥቃት በራፋ ከተማ ምዕራባዊ ቴል ሱልጣን ሰፈር ውስጥ በሚገኝ የመኖሪያ ህንፃ ላይ ጉዳት ደርሷል። በጥቃቱ የሞቱ ስድስት ህጻናት፣ ሁለት ሴቶችና የአንድ ወንድ አስክሬኖች ወደ ራፋ አቡ ዩሱፍ አልናጃር ሆስፒታል ሆስፒታል መወሰዳቸውን የሆስፒታሉ መረጃዎች ያሳያሉ። በጥቃቱ ከተገደሉት መካከል አብደልፈታህ ሶቢ ራድዋን፣ ባለቤታቸው ናጃላ አህመድ አዋይዳህ እና ሶስት ልጆቻቸው እንደሚገኙበት የሟች ባለቤት ወንድም የሆኑት አህመድ ባርሆም ተናግረዋል። ባርሆም ራሳቸው ባለቤታቸውን ራዋን ራድዋን እና የአምስት ዓመት ሴት ልጃቸውን አላን እንደተገደሉባቸው ገልጸዋል። የአምስት ዓመት ልጃቸውን አስክሬን ታቅፈው በሀዘን እየተወዘወዙ የሚያለቅሱት ባርሆም ይህ ዓለም ከሁሉም ሰብአዊ ሴቶችና ስነ ምግባር የራቀ ነው ሲሉ ዛሬ ቅዳሜ መናገራቸውን አሶሴትድ ፕሬስ ዘግቧል። ባርሆም አክለውም በተፈናቀሉት ሰዎች በሴቶችና በህፃናት የተሞላውን ቤት በቦምብ አጋዩት። ሴቶችና ህጻናት እንጂ ሰማዕታት አልነበሩም ማለታቸውም በዘገባው ተጠቅሰዋል። በግብፅ ድንበር አቅራቢያ የምትገኘው ራፋህ በአሁኑ ጊዜ ወደ 23 ሚሊየን ከሚጠጋው የጋዛ ህዝብ ወደ ግማሽ የሚጠጋውን ህዝብ ታስተናግዳለች። አብዛኞቹ ወደ ሰሜን የአገሪቱ ግዛት እየተስፋፋ ያለውን ጦርነት በመሸሽ ተፈናቅለው የመጡ ናቸው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት የአሜሪካን ደህንነት ለማስጠበቅ በሌላ አገር የሚገኙ የውጭ ዜጎችን መረጃዎች ለመሰለል የሚያስችለውን የውጭ መረጃ ክትትል ህግ ለሁለት ዓመት እንዲራዘም ዛሬ ቅዳሜ ወሰነ። ምክር ቤቱ ህጉን ያሳልፈው 60 ለ34 በሆነ ድምፅ ሌሊቱን ባሳልፈው ውሳኔ ነው። ዛሬ ቅዳሜ አጥቢያ እኩለ ሌሊት ካለፈ በኋላ ተግባራዊነቱ አብቅቶ የነበረውና እንዲቀጥል የተወሰነው ይህ ህግ የውጭ መረጃ ክትትል ህግ ክፍል 702 ተብሎ ይታወቃል። በ በፕሬዚዳንት ባይደን ከተፈረመ በኋላ የሚጸድቀው ህግ ዩናይትድ ስቴትስ ዜጎች ካልሆኑ የውጭ ተቋማትና ግለሰቦች መረጃዎችን ያለምንም የፍርድ ቤት ትእዛዝ እንዲያሰባስቡ ለአሜሪካ መረጃ ድርጅቶች ስልጣን ይሰጣል። ህጉ የአሜሪካ የአገር ውስጥ መረጃ ቢሮ ኤፍቢአይ አሜሪካውያንን እንዲሰልል በር ይከፍታል የሚል ከፍተኛ ተቃውሞ ቢነሳበትም ኤፍቢአይ የአሜሪካውያንን መረጃ ያለ ፍርድ ቤት ትእዛዝ የማግኘት መብትን ለመገደብ የታቀዱ ስድስት ማሻሻያዎች በመጨረሻው ህግ ውስጥ አልተካተቱም። ተቺዎች የስለላው አሰራር አሜሪካውያንን የሚያካትቱ ግንኙነቶችና መረጃዎችን ሊሰበስብ የሚችልበት ክፍተት ይኖራል ሲሉ ያላቸውን ስጋት ገልጸዋል። በህግ ተደግፎ የሚተገበረው መርሃ ግብር የሽብር ጥቃቶች፣ የሳይበር አደጋዎችን ከውጭ የሚሰነዘሩ ሌሎች የደህንነት ስጋቶችን ለመከላከል ያስችላል ተብሏል። በመጨረሻም የትራምፕ ክስ ከሚታይበት ፍርድ ቤት ፊት ለፊት ራሱን ያቃጠለው ግለሰብ ህይወቱ አለፈ። የቀድሞ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የተከሰሱበትን ጉዳይ ለመመልከት በኒውዮርክ ከተሰየመው ፍርድ ቤት ፊት ለፊት ትላንት አርብ ራሱን ያቃጠለው ግለሰብ ህይወት ማለፉን ፖሊስ አስታወቀ። የኒውዮርክ ከተማ ፖሊስ መምሪያ ዛሬ ቅዳሜ ማለዳ ለአሶሲኤትድ ፕሬስ እንደተናገረው በአካባቢው የሚገኝ ሆስፒታል ሰራተኞች ግለሰቡ መሞቱን አስታውቀዋል። ሟች ትላንት ከሰዓት ኮሌክት ፓርክ በ በሚባለው ኩሬ አካባቢ የተጎነጎኑ ሴራዎች መኖራቸውን የሚናገሩ በራሪ ወረቀቶችን እያሳየ ወዲያና ወዲህ ሲንጎራደድ ቆይቶ ከመቅጽበት ራሱን በእሳት ማቀጣጠሉን ባለስልጣናትና የአይን እማኞች ተናግረዋል። ፖሊስ በሰጠው መግለጫ ግለሰቡ ከፍሎሪዳ ወደ ኒውዮርክ ተጉዞ የመጣው ባለፈው ጥቂት ቀናት ነው ተብሏል። ባለፈው ሰኞ በዳኞች ምርጫ በጀመረው የትራምፕ የፍርድ ሂደት የተቃዋሚዎች ጋዜጠኞችና ተመልካቾች መሰብሰቢያ ሆነው ወደ ቆየው ፓርክ ውስጥ በመግባትም የፈጸመውም ሆነ የተላለፈው ምንም አይነት የደህንነት ደንቦች የሉም ሲል ፖሊስ አስታውቋል። አድማጮች ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። የዓለም ዜናዎቹን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የስርጭት መስመሮቻችን በድጋሚ ለማስታወስ ያህል በአጭር ሞገድ በ22፣ በ25 እና በ31 ሜትር ባንዶች ላይ ታገኙናላችሁ። በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ አለን። በዌብሳይታችንም እንዲሁ አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ልታደምጡን ትችላላችሁ። አብራችሁን ቆዩ። ኢትዮጵያውያን በታሪካዊው ፒያሳ ውድመት this has a line at top የኢትዮጵያ ባለስልጣናት የአዲስ አበባ ከተማን ለማልማት በያዙት እቅድ መሰረት በታሪካዊዋ ፒያሳ የተካሄደው ፈረሳ ነዋሪዎቿን ለከፍተኛ ሐዘን ዳርጓል። ተቺዎችም መንግስት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ እድሳት እቅድ ህንፃዎችን ከማውደም ባለፈ ማህበራዊ ትስስርን እያፈራረሰ ነው ይላሉ። በዚህ ዙሪያ አዣንስ ፍራንስ ፕሬስ ያደረሰንን ዘገባ ስመኝሽ የቆየ ያነጋገረቻቸውን ነዋሪዎች ድምፅ አካታ ታቀርበዋለች። ለወጣቷ ሰሚራ ፒያሳ የኢትዮጵያ ርዕሰ መዲና አዲስ አበባ እምብርትና የዘመናዊነት አውራ ብቻ አይደለችም፣ እትብቷ የተቀበረበት ታሪካዊ የትውልድ ቦታዋም ናት። ሰሞኑን የከተማዋ አስተዳደር በሚያካሂደው የኮሪደር ልማት አብዛኛው የፒያሳ አካባቢ በመፍረሱ ሰሚራ በከፍተኛ ሐዘን ውስጥ ትገኛለች። ታሪካችንና ማንነታችንን የጠፋው ትላለች። በጥልቅ ማዘኗን ስትገልጽ የኢትዮጵያ ባለሥልጣናት ከተማዋን ለማዘመን በያዙት እቅድ መሠረት ባለፉት ሳምንታት አፈር ገፊ ቡልዶዘር መኪናዎች በፒያሳ ስፍር ቁጥር የሌላቸውን ሕንፃዎች አፍርሰዋል። አንዳንዶቹ ደግሞ ከመቶ ዓመት በላይ ዕድሜ ያስቆጠሩ ናቸው። በአንድ ወቅት ደማቅ የነበሩ አካባቢዎች አሁን ወደ አዋራማ የቆሻሻ ክምር ተለውጠዋል። የአካባቢው ነዋሪዎችም ያለበቂ ማስጠንቀቂያ ቤታቸውንና የንግድ ስፍራቸውን ለቀው እንዲወጡ ተደርገዋል። በኢትዮጵያ የመጀመሪያው የባቅላባ መጋገሪያ ከነበረው ኬክ ቤት እስከ ወርቅ መሸጫ ሱቆችና በጣም ብዙ ሰዎች ይሰበሰቡባቸው እስከነበሩ ኬክ ቤቶች በርካታ ታሪካዊና ተወዳጅ ቦታዎች ሙሉ ለሙሉ ጠፍተዋል። በፒያሳ ተወልዶ አድጎ እዚያው በንግድ ሥራ ይተዳደር የነበረው ዮናታን ኃይሉ ከሲኒማ አምፔር አንስቶ ፒያሳን ወደ ታች መመልከት ይረብሻል፣ ሲል ስሜቱን ለአሜሪካ ድምፅ አጋርቷል። በጣም በጣም በጣም ነው የሚረብሸው። በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስጥም ቦታዎች ላይ ያለች ከአምፔር ጋር ቆመሽ ብታይ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በጣም ነው የሚረብሸው። ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም ሰላሳ ዘጠኝ ዓመታትን በፒያሳ ኖሮ አሁን ደግሞ ልጆቹን በዚያው እያሳደገ ነበር። ከልጅነት እስከ እውቀት የኖረበት ፒያሳ ግን እንደሚፈርስ በተነገረው ሁለት ሳምንት ባልሞላ ጊዜ ውስጥ ታሪክ ሆኗል ይላል። እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ጥጌቴነሽ ምን ይሰማቸዋል? ልብሳቸውን የማረው እናትና አባቴ በሕይወት የለው ቢኖር አቶ ማረጋ ምን ይሰማውታል? ተብለው ተጠይቆ ዳታ ተሰብስቦ፣ ማህበራዊ ህይወታችሁ ምንድን ነው? ይህ አማራጮች አሉ ተብሎ በፍላጎት ቢሆን እኮ ማለት። ለውጥን ማን ይጠላል? ተፈጥሯዊ አይደል? ለውጥ ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ። አለት አይ ነው አሁን የሰው ልጅ ያደጉበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው መሰረተ ልማት የለውም፣ እጅግ በጣም ጥንታዊ ከተማ ነው። ግን ያለው ማህበራዊ መስተጋብር ክፉ ጎረቤትን ያናፍቃል እኮ በአንድ ውድን በግድ ቆጠና ወረዳ ብኬጂ ክርክር ነው። በስነስርት የሚያናገር ይችላል ለመጠየቅ ብኬጂ ነገሮችን ሁሉ ከፖለቲካ ጋር እያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው። የሰላሳ አመቷ የመንግስት ሰራተኛ ሰሜራ ደግሞ እጅግ የምንወዳቸው የነበሩ ብዙ ታሪኮቻችን ወድመዋል፣ ትላለች አዣንስ ፍራንስ ፕሬስ እንዳናገራቸው በርካታ የፒያሳ ነዋሪዎች። እርሷም ሊደርስባት የሚችለውን አጸፋ በመፍራት ትክክለኛ ስሟ እንዲጠቀስ አትፈልግም። የአካባቢው ባለሥልጣናት ሰሚራ ተወልዳ ያደገችበት ቤት እንደሚፈርስ ለቤተሰቦቹ ያሳወቁት የሚፈርስበትን ትክክለኛውን ቀን ሳይነግሩን ነው ትላለች የአንድ ሕፃን ልጅ እናት የሆነችውና በችኮላ በተፈጸመው እርምጃ በጠፉና በተጎዱ የቤተሰቦቿ ትዝታዎች ሐዘን ውስጥ የምትገኘው ሰሚራ በሳምንቱ ውሃና መብራት አቋረጡብን፣ ከዚያ በአንድ ቀን ከግማሽ ቤቱን እንድንለቅ ማስጠንቀቂያ ሰጡን ስትልም ሂደቱን ታስረዳለች። ሌላው የፒያሳ ነዋሪ ሳሚም ተመሳሳይ ታሪክ ይናገራል። የአባቱ ንብረት የሆነውን የሳሚን የማተሚያ ቤት ንግድና ሌሎች ሱቆችን የያዘው ሕንፃ ሲፈርስ የነበረውን ሁኔታ ሲያስታውስ፣ ሁሉም ነገር በብርሃን ፍጥነት ወደ አለመኖር ተለወጠ ይላል ሳሚ። የራሴ ሱቅ ነበረኝ፣ አሁን ግን ምንም የለኝም የሚለው የአርባ ዓመቱ ጎልማሳ አሮጌ ሊሆን ይችላል፣ ቆሻሻ ግን አይደለም። ለእኛ ቅርሳችን ነው ሲል ሐዘኑን ይገልጻል። ተቺዎችም መንግሥት የአዲስ አበባ ኮሪደር ልማት ብሎ የጀመረው የከተማ እድሳትና የማስዋብ እቅድ ነባር ሕንፃዎችን ከማውደም ባለፈ ከልዩ ልዩ የማህበረሰብ ክፍል የተውጣጡ ሰዎች በፒያሳ የገነቡትን ማህበራዊ ትስስርም ያፈራረሰ ነው ይላሉ። አቶ ኤርሚያስ ተሰማ የስነ ሕንፃና የከተማ ልማት ባለሙያ ናቸው። ረጅም ዕድሜ ባስቆጠሩ መንደሮች ውስጥ ያለው ማህበራዊ ሕይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩ በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጠው የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው። አንዳንድ አሉ፣ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆኖ የሚኖሩ ሰዎች አሉ። እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር ነው። እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ አናደርገውም። በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና የማድረግ ማድረግ የነበረብን ትልቁ ነገር ይህንን ማህበራዊ ትስስር መጠበቅና ና ሰዎቹን ከአካባቢያቸው አለመንቀል ነበረ። በአራዳ ክፍለ ከተማ የሚገኘው አካባቢ ፒያሳ የሚለውን ስያሜ ያገኘው እንደ አውሮፓውያን አቆጣጠር በ1930ዎቹ ኢትዮጵያን ወሮ ቦታውን በተቆጣጠረው የጣሊያን ሙሶሎኒ ኃይሎች ነው። እስካሁን ስያሜውን እንደያዘ የዘለቀው ፒያሳ በ20ኛው መቶ ክፍለ ዘመን መባቻ ላይ ሰፊ የገበያ ስፍራ ሆኖ ተገነባ። የአንትሮፖሎጂ ባለሙያው ዶሚኒክ ሐረሬ ስለ አካባቢው ሲያስረዱ ከ1889 እስከ 1913 ዓ ም በነገሱት በዳግማዊ አጼ ሚኒሊክ ጊዜ አራዳ የኢትዮጵያ የንግድ ልብ ትርታ ነበር ይላሉ። የአዲስ አበባ አሮጌዋ ፒያሳ የተሰኘ መጽሐፍ የጻፉት ሐረሬ፣ ታላላቅ የንግድ ቤቶችን ያስፋፉ ህንዶች፣ አርመናውያን፣ ግሪኮች ፈረንሳዮችና ኢትዮጵያውያን በገበያው ዙሪያና በአቅራቢያው ባሉ መንገዶች መስፈራቸውን ያወሳሉ። ይህ ዓለም አቀፋዊ ማህበረሰብ የተለያዩ የሥነ ሕንፃ ተጽዕኖችን ማሳደር የቻለ ልዩ ከተማ መፍጠራቸውንም ያስረዳሉ። እንደ አውሮፕያን አቆጣጠር ከ1920ዎቹ ጀምሮ ነጋዴዎች የሚያስተዳድሯቸው መጋዘኖች ከአነስተኛ ኪዮስኮችና ሱቆች ጎን ለጎን ስራቸውን ቀጥለው ነበር። ሀብታም ነጋዴዎችና ባለስልጣን የሚኖሩባቸው በሚያማምሩ ድንጋዮችና እንጨቶች የተሰሩ ቪላ ቤቶችም ከመጠነኛ ቤቶች በትይዩ ሕብረት ፈጥረው ኖረዋል። በቅኝ ገዢዎች ከተገነቡ የከተሞች ልማት ጋር ሲነጻጸር ፒያሳን ልዩ የሚያደርገው ከሌሎች የአፍሪካ ዋና ከተሞች በተቃራኒ አፍሪካዊ ባህሪን በልዩነት ይዞ መገንባቱ ነው ይላሉ። የሥነ ሕንፃ ባለሙያው ፒትኔደር የአዲስ አበባ ቤቶች የተሰኘውንና ከተመሰረተችበት ከ1886 እስከ 1936 ዓ ም ድረስ ያለውን የኢትዮጵያ ከተማ ቅርሶች የሚዳስሰውን መጽሐፍ የጻፉት ኒያደር ከተማዋ ይበልጥ እየለማች በሄደች ቁጥር በተመሳሳይ መፍረሶችና መፈናቀሎች ውስጥ ማለፏን ያወሳሉ። የአሁኑ ፈረሳ ለየት የሚያደርገው ግን እየደረሰ ያለው ውድመት መጠንና ብዙ መኖሪያ ቤቶች በተመሳሳይ ጊዜ እየፈረሱ መሆናቸው ነው ሲሉም ያብራራሉ። የሥነ ህንፃና የከተማ ልማት ባለሙያው አቶ ኤርሚያስ እንደ ፒያሳ ያሉ ከተሞች በምን መልኩ መጠበቅ እንደነበረባቸው ያስረዳሉ። በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ነው ናቸው እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅን የሚሆኑ ተለቅ ተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸው እና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም። በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች የትኞቹ ነገሮችን ነው በአንጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብ እና መወሰን ያለበት ነገር ነው። እንደ አውሮፒያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ በመሀል ፒያሳ ያስገነቡትን የአድዋ ሙዚየም አሳንጸዋል። በካ ተራራ ላይ በብዙ ሚሊዮን ዶላር የሚገነባውን ቤተ መንግስት ወይም የጫካ ፕሮጀክትና በርካታ ግዙፍ ፕሮጀክቶችንም አስጀምረዋል። በተባበሩት መንግስታት ድርጅት መረጃ መሰረት ከ21 ሚሊዮን በላይ ሰዎች በግጭትና በአየር ንብረት አደጋዎች ምክንያት አስቸኳይ እርዳታ በሚሹባት ሀገር ውስጥ እየተካሄደ ያለው የዚህ አይነቱ ከፍተኛ ወጪ የሚጠይቅ ቅንጡ ግንባታ ግን በብዙዎቹ ዘንድ ጥያቄ ፈጥሯል። በሀገር ውስጥ የሚታተመው ሪፖርተር ጋዜጣ ይፋዊ መረጃን ጠቅሶ እንደዘገበው በፒያሳ የሚታወቁ 56 ህንፃዎች ሙሉ ለሙሉ ወይም በከፊል ፈርሰዋል። የኢትዮጵያ ቅርስ ባለስልጣን ዳይሬክተር አቶ አበባ እያሌው መስሪያ ቤታቸው የሀገሪቱን ቅርሶች ጉዳት እንዳይደርስባቸው በቅርበት እንደሚከታተል ይናገራሉ። በቅርቡ ለጋዜጠኞች እንደገለጹት ግን የህንፃ ዕድሜ ብቻውን ለቅርስነት ማዕረግ ብቁ አያደርግም ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤም ሊሰሩ የታቀዱት ሰፋፊ መንገዶች፣ የብስክሌት መጓጓዣዎችና የልጆች መጫወቻ ሜዳዎች ሁሉንም ህብረተሰብ ተጠቃሚ የሚያደርጉ ናቸው ሲሉ ፕሮጀክቱን ደግፈው ተሟግተዋል። እኛ ማፍረሳ እንጀምር አንዳንድ አካባቢዎች መውደቅ ጀምረው ነበር ያሉት ከንቲባዋ ተጠብቀው ሊቆዩ የሚገባቸውን ትዝታዎች ግን ጠብቀናል ብለዋል። በፒያሳ ፈረሳ የተካሄደባቸው አብዛኞቹ ቦታዎች ለጨረታ እንደሚቀርቡ የከተማው ማዘጋጃ ቤት ባለስልጣናት አስታውቀዋል። ከመኖሪያቸው ለተፈናቀሉት ሰዎች ደግሞ የገንዘብ ካሳና የለውጥ ቦታ እንደተሰጣቸው ቢገልጹም፣ ነዋሪዎቹ ግን ቅሬታቸውን በማሰማት ላይ ናቸው። ለአብነት ያክል ላለፉት ሰላሳ ዓመታት ፒያሳ ላይ በንግድ ስትተዳደር የነበረችው አዜብ በለውጥ የተሰጣት መሬት ከመንገድ የራቀና ለመኖሪያ ቤትም ሆነ ለንግድ ግንባታ የማይመች ነው ትላለች። ሰሚራም የተሰጣት ኮንዶሚኒየም ቤት የሚገኝበት ህንፃ መስኮት፣ በርና መጸዳጃ ቤት ያልተገጠመለት፣ ውሃና መብራት በቅጡ ያልተሟላለት ራቁቱን የቆመ ህንፃ ነው ትላለች። ይብሱኑ እንስሳትን ለማኖር እንኳን ተስማሚ አይደለም በማለት ታማርራለች። ሰሚራ እንደምትለው በአንድ ወቅት ጠንካራ ማህበራዊ ትስስር የነበረው የፒያሳ ህዝብ አሁን በየቦታው ተበትኗል። ወደፊት ልጆቻችን ስለ ቅርሶቻችንና እኛ ስላደግንበት ቦታ ሲጠይቁን ምንም የምናሳያቸው ነገርም አይኖርም ትላለች። በአሜሪካ ድምፅና በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን ለዘገባው አመሰግናለሁ። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። በቀጣዩ የቅዳሜ ምሽት ቅንብር ደግሞ ሰላሳ ዓመታት ያለፈው የኢትዮጵያ የስነ ህዝብ ፖሊሲ እንዲሻሻል ተጠይቋል። በኢትዮጵያ ስነ ህዝብን በአግባቡ ማስተዳደር ባለመቻሉ ሥራ አጥነትን የኑሮ ውድነትንና ስደትን ጨምሮ ለተለያዩ አገራዊ ቀውሶች ምክንያት እየሆነ ነው ሲሉ የዘርፉ ባለሙያዎች ተናገሩ። ባለሙያዎቹን ያነጋገራቸው አስማማው አየነው ተጨማሪ አለው። በኢትዮጵያ የሥነ ህዝብ ጉዳይ የሚመራበት ፖሊሲ ተቀርጾ መተግበር ከጀመረ 30 ዓመታት አልፈዋል። የባህር ዳር ዩኒቨርሲቲ መምህርና የሥነ ህዝብና አካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት ከሰላሳ አመታት ዓመታት በላይ የሆነው የስነህዝብ ፖሊሲ አሁን ያሉትን ችግሮች ለይቶ ሊፈታ በሚችል መልኩ ማሻሻል እንደሚገባ ያመለክታሉ። ፕሮፌሰር አማራ ሰውነት እንደሚሉት በእነዚህ ሶስት አስርት ዓመታት ውስጥ የኢትዮጵያ የስነህዝብ ሁኔታ በብዙ መልኩ ተቀይሯል። ስነህዝብ ሲባል የህዝብን ቁጥር ከልማት ጋር ማመጣጠን ማለት ነው። ይሄ ማለት ብዙ ነገሮችን የሚይዝ ነው። የትምህርትን ሁኔታ የጤናን የመሰረተ ልማት አጠቃላይ የልማትን በሙሉ የያዘ ጉዳይ ነው እና ይሄ ፖሊሲ ከወጣ በኋላ ለምሳሌ፣ ስነ ተዋልዶ ምጠና ይባላል የዛን ጊዜ የነበረው በአማካይ አንዲት ሴት ኦልሞስት ስምንት ልጅ ትወልዳለች ነው የሚለው። ከአስር አመት በኋላ ይህንን ቁጥር ወደ አራት ዝቅ እናደርገዋለን ነው የሚለው ስነ ህዝብ ፖሊሲ። ስነ ህዝብ እድገት የሚባል አለ። ለምሳሌ አስራዘጠ ጠረፍ በፈረንጆች ሶስት ነጥብ አንድ አካባቢ ነው የአመቱ የስነ ህዝብ እድገት፣ የምንለው ቁጥር መጨመር ማለት ነው በሌላ ቋንቋ ያንን ደግሞ ከአስር አመት በኋላ ወደ ሁለት ነጥብ አራት ወደ ሁለት ነጥብ ሁለት እናደርሳለን ብለን ነው። እና በአስር አመት የተቀመጡ ግቦች ነበሩ፣ ፖሊሲ ሲወጣ ወይም ሲታወጅ በኛ ሀገር። እና ምንድን ነው የሚለው በየአስር አመቱ እነዚህን ነገሮች እየገመገምነ አሁን የተፈጠረውን ሁኔታ ግምት ውስጥ ያስገባ እየከለስን ፖሊሱን በየአስር አመቱ የስነ ህዝብ ምጠና ቁጥር ለመቀነስ የቤተሰብ ምጠና ምን ይመስላል? የልጅ ሀገር ልጆች ትምህርት ቤት መግባታቸው ምን ይመስላል? በአጠቃላይ እነዚህ እነዚህም እየመገብነ በየአስር አመቱ መከለስ ነበረ። ስነ ህዝብ የህዝብ መጠን መዋቅርና ስርጭት በማጥናት ጫናን በሚያሳድሩ ኢኮኖሚያዊ፣ ማህበራዊና ባህላዊ ጉዳዮች ላይ መፍትሄ አመንጭ ትንተናዎችን የሚሰጥበት ዘርፍ ቢሆንም በኢትዮጵያ ስነ ህዝብን በአግባቡ የማስተዳደር ውስንነት መኖሩን ባለሙያዎች ይናገራሉ። በዓለም ላይ እየተገበሩ ካሉት የስነ ህዝብ ፖሊሲ አማራጮች መካከል ኢትዮጵያ የምትከተለው የህዝብ ብዛትን ለመቆጣጠር የሚያስችለውን ፖሊሲ መሆኑን የሚናገሩት ደግሞ በአርባምንጭ ዩኒቨርሲቲ መምህርና የስነ ህዝብ ባለሙያ የሆኑት አቶ አወቀ አጉማስ ናቸው። ይሁንና ፖሊሲው በተተገበረባቸው ያለፉት ሶስት አስርተ ዓመታት የኢትዮጵያ ህዝብ ቁጥርም ሆነ ብዛቱን ተከትለው የመጡ ሀገራዊ ቀውሶች እየጨመሩ እንደሆነ አቶ አወቀ ያመለክታሉ። ሰላሳ ሚሊዮን ውስጥ ነው የኢትዮጵያ ህዝብ የነበረው አስራ ዘጠኝ ሰማንያ አራት ላይ ብሎ ነው የሚያሳየው። ዘን አስራ ዘጠኝ ዘጠና አራት አምሳዎቹ ሚሊዮን ውስጥ ነው ያለው ብሎ ያስባል። መረጃው ነው ሴንሰሱ። ሁለት ሺህ ሰባት ላይ ወደ ሰባ ሚሊዮን ነው ነው የሚለን። እዚህ ጋር ፖሊሲያችን የስነ ህዝብ እድገትን መግታት ነው። የስነ ህዝቡን ደግሞ ሪፖርቱን ስናየው በየዓመቱ በጣም እየጨመረ ነው፣ በጣም በሚገርም ሁኔታ እየጨመረ ነው። እና ችግሩ በጣም ከፍተኛ ነው ነው አንኮንትሮልድ የሆነ የስነ ህዝብ እድገት ካለ ዲስትራክሽን በጣም ከፍተኛ ነው የሚሆነው። ስራአትነት ይስፋፋል። ሌላኛው ደግሞ በጣም ከፍተኛ የሆነ ኢንፍሌሽን ነው፣ የዋጋ ንረት ማለት ነው። ይሄ አሁን በጣም ካረንትሊ አሁን ኢትዮጵያ ውስጥ ችግር ነው ይሄ የሚታይ ማለት ነው። በጣም ከፍተኛ የሆነ መጨናነቅ፣ በጣም ከፍተኛ የሆነ ኖይዝ ፖሉሽን። ይሄ የስነ ህዝብ እድሉን ሳትጠቀም ስትቀር ቀር የሚመጣ ችግር ነው ማለት ነው። ስለዚህ ይሄ አሁን የሚታዩ ችግሮች ስነ ህዝቡን የስነ ህዝብ ጉዳይ ጉዳይ አይደለም ብለ ስትተው የሚመጡ ችግሮች ናቸው። ችግሮቹን እያየናቸው ነው። የስነ ህዝብ ባለሙያውን አቶ አወቃ ጉማስ፣ የኢትዮጵያ ወቅታዊ ፖለቲካዊ ሁኔታ የስነ ህዝብ ጉዳይ እንዲረሳ አድርጎታል ይላሉም። በዚህም የህዝብና ቤት ቆጠራ በህገ መንግስቱ በተደነገገው መሰረት መካሄድ ከነበረበት ጊዜ ሳይከናወን ሰባት ዓመታት ማለፋቸውን በማሳያነት ያነሳሉም። ኢትዮጵያ የምትከተለው የአስር ዓመት ሴንሰስ ነው ብያለሁ። የፖለቲካውን ተጽዕኖ የስነ ህዝብ ጉዳይ እንዲረሳ ያለውን ተጽዕኖ አሁን ልነግር ነው አስራ ዘጠኝ ሰማንያ አራት ላይ እና አስራ ዘጠኝ ዘጠና አራት ላይ ሴንስ ስናካሄድ በየአስር አመቱ ልዩነት አካሄድ ነው። ስለዚህ ሁለት ሺ ሰባት ላይ አይደለም መካሄድ የነበረበት ሁለት ሺ አራት ላይ ነበር መካሄድ የነበረበት ግን የተካሄደው መች ነው? ሁለት ሺ ሰባት ነው የተካሄደው ማለት ነው። ከሶስት አመት በኋላ ውጭ የስነ ህዝብ መረጃ በጣም ወሳኝ ነው። ግን የኢትዮጵያ ስነ ህዝብ ለሶስት አመት ሳይቆጠር ሁለት ሺ ሰባት የተቆጠረበት ሁኔታ ነው ያለው። ይሄ ይባስ ብሎ ደግሞ ሁለት ሺህ አስራ ሰባት መቆጠር ሲገባው የኢትዮጵያ ስነ ህዝብ እስቲል አልተቆጠረም። ማለት በጣም ሰርፕራይዝ የምትሆንበት ኢሹ። ስለዚህ ሰርቬይው ልክ ነው ወይ ልክ አይደለም ሌላ ጥያቄ ነው። በጀት ዲስትሪቢዩት ስታደርግ አጠቃላይ ስነ ህዝብ መረጃ ሊኖር ይገባ ነው። ካልሆነም በጭስን ነው ዝም ብለ በጀት አሎኬት እያደረግ ያለው ማለት የስነ ህዝብ ጉዳይ ትኩረት አላገኘም በሚለው ትችት የሚስማሙት ፕሮፌሰር አማራ በበኩላቸው ፖሊሱ የሚሻሻልባቸው ምክረ ሐሳቦች አስመልክቶ የዘርፉ ባለሙያዎች ለመንግስት አቅርበው እንደነበርም ይናገራሉ። ከአዲስ አበባ ዩኒቨርሲቲም ከሌሎች ቦታዎችም ባለሙያዎች ተሳትፈው እኛም ተሳትፈንበት ይህ ይህ ነገር እንዲመደረግ መደረግ አለበት አዳዲስ እየመጡ ያለው ሁኔታዎች ከተሞች መስፋፋት፣ የስደተኞች መብዛት፣ የወጣት ቁጥር መጨመር፣ የስራ ዕድል ኦፖርቹኒቲ ዝቅተኛ መሆን እነዚህ እነዚህ እናመላክተን ይህንን ግምት ውስጥ ያስገባ አዲስ የድሮውን የከለሰ ፖሊሲ እንደገና ተከልሶ መውጣት አለብን የሚል ግባት ተሰጫ ለመንግስት እንግዲህ። መንግስት ደስ ላይ ለው ይችላል ይህም ግምት ውስጥ ያስገባ እንዳልኩህ አስበው ከፈረንጆች በአስራ ዘጠኝ ዘጠና ሶስት አሁን ሀያ ሀያ አራት ነው እንግዲህ ስንት አመት እንደሆነ መገመት ይችላለ። ያኔ የወጣው ፖሊሲ እስካሁን ደስ አልተከለሰም፣ አዲስ ሁኔታም አልተገመተም። ይሄ እንግዲህ ትልቅ ማስረጃ ነው የስነ ህዝብ ጉዳይ እንደተረሳ እና የሚገርም ነገር ፖሊሲ በወጣበት ጊዜ ስነ ህዝብ በኮሚሽን ይመራ ነበር። አሁን ይሄ አይደም። የስራ ሂደቱም ያለ አይመስለኝ ወዘር ኮሚሽን ውስጥ የሆነ ነገር አለ። ክልሎች ጋር ኦልሞስት ወይ አንድ ወይ ባለ ሁለት ባለሙያ የሆነ የስነ ህዝብም ቁጥር እየገመቱ ፕሮጀክት እያደረጉ እንደ ዝም ብለው ዲስትሪቢዩት የሚያደርጉ ካልሆነ በስተቀር በክልል ደረጃም በፌዴራል ደረጃም በወረዳ ደረጃም አሁን ስነ ህዝብ ጉዳይ ግምት ውስጥ የሚያስገባ ስራ ሆን ሞስት ሚል የለም። የማውቀው ባለኝ መረጃ በ19ኛው መቶ ክፍለ ዘመን መጀመሪያ ላይ የኢትዮጵያ ህዝብ ብዛት 11 ሚሊዮን ብቻ እንደነበር ይገመታል። ሶስተኛው የህዝብና ቤት ቆጠራ በተካሄደበት በ1999 ዓ ም ደግሞ ይህ ቁጥር በሰባት እጥፍ ጨምሮ የአገሪቱ ህዝብ ቁጥር ከሰባ ሚሊዮን በላይ መድረሱን ተገልጾ ነበር። አሁን በግምታዊ ቆጠራ ይህ ህዝብ በከፍተኛ ደረጃ አድርጎ ከመቶ አስር ሚሊዮን በላይ ደርሷል። በኢትዮጵያ የበጀት ክፍፍል ከሚመሠረትባቸው መስፈርቶች መካከል የህዝብ ብዛት አንዱ ነው። ይህም ፖለቲካዊ ሁኔታ ጨምሮ ማህበረሰባዊ አመለካከቶች ለህዝብ ቁጥር መጨመር አስተዋጽኦ ማበርከቱን የሥነ ህዝብ ባለሙያ አታወቀ ይናገራሉ። ለምሳሌ ሃይማኖቱን በለው እንደምታውቀው የወሊድ መቆጣጠሪያ መንገድ መጠቀም አሁን ለምሳሌ በሃይማኖት አባቶች የሚወገዝም ነው። እንደ አንድ ሃይማኖተኛ በጣም አማኝ ስትሆን እነዚህ ነገሮች እና ባህል አለ። ለምሳሌ ልጅን እንደ አሴት መቁጠር፣ እንደ ሀብት መቁጠር የሚባል አለ። ባህላዊ አባባሎች አሉ። ይሄ ለምሳሌ ልጅ በድሎ ያድጋል፣ እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም። ግን እውነታው ምንድን ነው? ልጅ ለማደግ በጣም ብዙ ነገር ያስፈልጋል። የትምህርት ቤት ክፍያ ያስፈልጋል። በጣም ብዙ ወጪ ነው ያለው እና ከፖሊሱ ወተን ስናየው ይሄ የሶሳይቲ ባክግራውንድ አለ። እሱም የራሱ የሆነ ተጽዕኖ አለው ብዬ ነው ማምኑ። እንደ ባለሙያ የስነ ህዝብና የአካባቢ ጥናት ተመራማሪው ፕሮፌሰር አማረ ሰውነት በኢትዮጵያ በአሁኑ ወቅት የሚነሱ ከስነ ህዝብ ጋር የተያያዙ ችግሮችን በዘላቂነት ለመፍታት ቆጠራውን ማካሄድና ፖሊሲ መከለስ አስፈላጊ መሆኑን ያስገነዝባሉ። ለዚህም ሀገራዊ ሰላም ማረጋገጥ ቅድሚያ ሊሰጠው እንደሚገባ ያመለክታሉ። ፖሊሲን ለመከለስ መጀመሪያ የነበረው ፖሊሲ ምን አድርሶናል የሚለውን ማወቅ አለበት መስል። ለምሳሌ ስነተዋልዶ ከዚህ በፊት ከነበረው ፖሊሲ ሲወጣ አሁን ምን ደረጃ ደርሰዋል? የስራ እድል ፈጠራ ከዚህ በፊት የነበረው ስርዓት ስንት ቁጥር ነበር? አሁን ምን ደርሰዋል? አሁን ያለን የወጣት ስብጥር ምን ያህል ነው ምን ያህል በምን ደረጃ ኳሊፋይድ የሆነ ነው። እነዚህም እዚህ ግምት ውስጥ ማስገባት በአጠቃላይ አሁን ኢትዮጵያ ውስጥ ያለችበትን የነባራዊ ሁኔታ ግምት ውስጥ ያስገባ የስነ ህዝብ ፖሊሲ ከዚህ በፊት የነበሩ ክለሳ በማድረግ መውጣት እንዳለበት እና ፖሊሲ ማውጣት ብቻ አይደለም፣ ባይዘው ስትራክቸርን መዘርጋት ያስፈልጋል ከፌዴራል እስከ ቀበሌ ድረስ ተዘርግቶ በዚህ ጉዳይ ላይ በሰፊው የሚሰራበት መዋቅርም አብሮ መዘርጋትና በሰፊው ስራ መሰራት አለበት ብዬ አስባለሁ። የስነ ህዝብ ባለሙያው አቶ አወቃ አጉማ ስም የስነ ህዝብ ጉዳይ ፖሊሲውን ከማሻሻል ባሻገር ቁርጠኛ ትግበራን ይሻል ይላሉም። በፖሊሲ ደረጃ ብቻ የሚፈታ ችግር አይደለም ያለው አሁን አብዛኛው ሰው ማወቅ ያለበት እንደ ባለሙያ የሚነግርህ በፖሊሲ ብቻ የሚስተካከል ችግር አይደለም። ቁርጠኛውን አተገባበር ፖሊሲ ውስጥ ተካቶ ወርዶ ቀበሌ ከቀበሌ ነው የሚጀምረው፣ መሰራት አለበት። የኢትዮጵያ መንግስት አራተኛውን የሕዝብና ቤት ቆጠራ ለማከናወን ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነ በምክትል ጠቅላይ ሚኒስትሩ የሚመራና የክልሎች እርሳን መስተዳድሮችና የሚመለከታቸው የፌዴራል ተቋማት አባል የሆኑበት የቆጠራ ኮሚሽን አቋቁሟል። ሆኖም ላለፉት አምስት ዓመታት ቆጠራውን እንደሚያካሄድ በየጊዜው ቢገልጽም የኮሮና ቫይረስ ወረርሽኝን እንዲሁም የሰሜን ኢትዮጵያ ጦርነት ጨምሮ በሌሎችም አካባቢዎች የታዩ የጸጥታ ችግሮች እንቅስቃሴን አዳጋች በማድረጋቸው በተደጋጋሚ ሲያራዝም ቆይቷል። በሕዝብና ቤት ቆጠራ ሁሉንም አካባቢዎች መድረስ መቻል በዓለም አቀፍ ደረጃ ከተቀመጡ የተቀባይነት ቅድመ ሁኔታዎች አንዱ መሆኑን የፕላንና ልማት ሚኒስቴር መረጃ ያመለክታል። አሁን ግን የአማራ ክልልን ጨምሮ የአገሪቱ ሰላም ሁኔታ እየተሻሻለ እንደሚገኝ የገለጸው ሚኒስቴሩ ቅድመ ሁኔታዎች እየተሟሉ እንደሆነ ጠቅሷል። ስለዚህም በሚቀጥሉት ሶስት ዓመታት ጊዜ ውስጥ የሕዝብና ቤት ቆጠራን ለማካሄድ በስታቲክስ ልማት ፕሮግራሙ አማካኝነት እቅድ መያዙና የቅድመ ዝግጅት ስራዎችም መጀመራቸውን በመንግሥታዊ ብዙኃን መገናኛዎች አስታውቋል። ለዘላቂ ኢንቨስትመንት እቅድ የሕዝብና ቤት ቆጠራ አስፈላጊ እንደሆነ መናገራቸው የተዘገበው የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ከ2016-2018 ዓ ም ድረስ ካሉት የሶስት ዓመታት ጊዜ ውስጥ የቆጠራ ኮሚሽኑ በሚወስነው በአንደኛው ዓመት ሊካሄድ እንደሚችል መጠቆማቸውን በሀገር ውስጥ መገናኛ ብዙኃን ተመላክቷል። በስታቲክስ ልማት ፕሮግራም መሰረት ከህዝብና ቤት ቆጠራው ጋር የኢኮኖሚ ቆጠራና የግብርና ቆጠራም እንደሚካተት ጠቁመዋል። የአሜሪካ ድምፅም በጉዳዩ ላይ ተጨማሪ መረጃዎችን ለማግኘት የፕላንና ልማት ሚኒስቴር ኃላፊዎችን ለማናገር ያደረገው ተደጋጋሚ ጥረት ባለመሳካቱ ሀሳባቸውን ለማካተት ሳይችል ቀርቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማዋየ ነውን፣ ለዘገባው እናመሰግናለን። አድማጮች፣ የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈውን የቅዳሜ ሚያዝያ 12 ፕሮግራማችንን ነው። በመቀጠል መስተንግዶውን እስከ 4 ሰዓት ድረስ በሙዚቃ ቃና አብሯችሁ ለሚያመሻው ለእንግዱ ወልዴ ልልቀቅለት። መልካም ጊዜ ጤና ይስጥልኝ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችን የማመሻው አብራችን ቆዩ። ሚያዝያ አንድ ቀን 2016 ዓ ም ዝነኛውና ተወዳጁ ሙሉቀን መለሰ ላይመለስ ጥሎን ሄደዋል። ሃያ ዓመት በማይሞላ ጊዜ ውስጥ የሠራቸው ድንቅ ሥራዎች ዘፈን አቁሞ ፊቱን ወደ ሃይማኖት ካዞረ አርባ ዓመታት ከሚጠጋ ጊዜም በኋላ በፍቅር ይደመጣሉ። በዛሬው የሙዚቃ ቃና ሙሉ ቀንን በዘፈኖቹ እንዘክራለን። የምጀምረውም በዚህ መቼ አማከረችኝ በተሰኘውና በመድረክ ከተጫወታቸው ከመጀመሪያዎቹ አንዱ እንደሆነ በሚነገረው ዜማ ነው። በሙያ አባቱና ባልደረባው ተስፋዬ አበበ የተደረሰውና በፖሊስ ኦርኬስትራ የታጀበው ይህ ዘፈን ገና በለጋ ዕድሜ እናቱን በሞት የተነጠቀው ሙሉ ቀን የራሱ ታሪክ እንደሆነ አድርጎ ተጫውቶታል። እናቴ ስትወልደኝ መቼ አማከረችኝ፣ የፊት ጉዴን ትታ እደግማሟለችኝ ሳኩኝ በልጅነት አለቀስኩ አድጌ የትላንቱ ለጋ ዛሬ ግን ጠውልጌ ላት ስትወልደኝ

መቼ አማከረችኝ ዘፈኑ ከሙሉ ቀን መለሰ ጋር ተመሳሳይ የልጅነት ህይወት ውስጥ ላለፉት ብቻ ሳይሆን ሌሎችንም የሚያናግር ይመስላል። በዚህ ዘመን በአይዶልና ሌሎችም የሙዚቃ ውድድሮች ላይ ወጣት ድምፃውያን ለማሸነፍ በሚያደርጉ ጥረት ይህን ዘፈን መርጣው ሲጫወቱ መመልከታችን የሥራውን ዘላለማዊነት የሚያመለክትም ይመስለኛል። ሙሉ ቀን መለሰ ይቀጥላል። ናኑ ናኑ ነይ ዳህላክ ባንድ 1972 ዓ.ም። አንዳንድ ዘፈን አለ ይላል ስብሐት ገብረ እግዚአብሔር በኅዳር ወር 1973 በጸደይ መጽሔት ኪነት ዓምድ ላይ ባሰፈረው ጽሑፍ። ስብሐት በወቅቱ ከዚህ ዘፈን መለቀቅ ጋር ተያይዞ ሙሉ ቀን መለሰን ቃለ መጠይቅ አድርጎ የጻፈው ነበር። አንዳንድ ዘፈን አለ፣ ድንገት ደርሶ ድፍን አዲስ አበባን የሚያጥለቀልቅ በየቡና ቤቱ፣ በየመጠጥ ቤቱ፣ በየሻይ ቤቱ በቴፕ ያሰሙታል። ካሴት ያላቸው ታክሲዎች ውስጥም ሲዘፈን ይሰማል። በመንገድ ጎረምሶች ዜማውን ያፏጩታል። ሴቶች ብቻቸውን ሆነው ልብስ እያጠቡ ወይም ወጥ እየሠሩ ለራሳቸው ይዘፍኑታል። ልጆች መንገድ ሲሄዱ ይዘፍኑታል፣ አልፎ አልፎ በአንድ እግራቸው ብቻ እየነጠሩ። ገና አፋቸውን የፈቱ ሕፃናትም ይኰላተፉበታል። የመንደር ሰካራሞችም ይንገዳገዱበታል። ባጭሩ የከተማው ዘፈን እሱ ይሆናል ሲል ጽፏል። ስፋት። ነው የሰባት ጽሑፍ ላይ እንደሰፈረው ሙሉ ቀን መለሰ በጎጃም ክፍለ ሀገር አነደድ ወረዳ ውስጥ ዳማ ኪዳነ ምረት በምትባል መንደር በ1946 ዓ ም ተወለደ። አሥር ዓመት ሲሆነው እናቱ ስለ ሞቱ አዲስ አበባ ይኖሩ የነበሩ አጎቱ እንዲማር ብለው አመጡት። ኮልፌ ሰፈር ጳውሎስ ትምህርት ቤት ገባ። ግን ብዙ አልተማርም። ኮልፌ አንድ የጡረታ ቤት ነበረ በአንድ ጎኑ የልጆች ማሳደጊያ ነበረው የሚረደዋሉ ሲባል ሰምቶ ሙሉ ቀን ሄደው ጠየቀ ተቀበሉት እዚያው የሙዚቃ ትምህርት ቤት ተከፈተ አቶ ተፈራ አቡነ ወልድ ነበሩ አስተማሪው እያለ ይቀጥላል ስብሃት የቀረው እንግዲህ ሁሌም እንደሚባለው ታሪክ ነው የሙሉ ቀን መለሰ ሕይወትና የሥራዎቹ ታሪክ course and... በ1980 ወደ አሜሪካ የዘለቀው ሙሉቀን ፊቱን ከሀገሩ ብቻ ሳይሆን ከሙዚቃውም ላይ በማንሳት ወደ መንፈሳዊ ኑሮና መንፈሳዊ መዝሙሮችን በመስራት ላይ አተኩሯል። እንደ ዘፈኖቹ ሁሉ በሚሰራቸው መዝሙሮች ላይ የሚያሳየው ጥንቃቄና ጥራት በመንፈሳዊ መዝሙር አድናቂዎቹ ብቻ ሳይሆን በሙዚቃ ሕይወቱ አብረው ከሰሩት አንጋፋ ሰዎችም አድናቆት ተችሎታል። መውደዴን ወደድኩት በቅርብ ወዳጁና በርካታ ግጥሞችን ባበረከተችለት አለም ጸሐይ ወዳጆ የተደረሰ ነው። ዳህላክ ባንድ 1971 ዓ.ም ጽጌረዳ፣ ከንበር ትኩስ የፈነዳ ጽጌረዳ፣ ከንበር እስኪ አፍላውታና ውበትሽን ናገር Made <laughs> mandarin, Sağır maldoya feneda, oh oh oh لماذا بيعرفش ما ويا برد ወያልተቀጠፈ ወያልተቦረደ አፍንጫሽ ለማት አፍንጫሽ ለማት ከላየ ወረደ። ፍጹም በረሃ ነው ፈሳሽ የሌለበት፣ ፍጹም በረሃ ነው ፈሳሽ የሌለበት። ውሃ ውሃ የሚያሰኛቸው የጠፋሽበት For oh, me, oh, oh, oh. ገና በ12 ዓመቱ የጥላሁን ገሰሰንና የዓለማየሁ እሸቴን ሥራዎች በምሽት ክበቦች በመዝፈን ሀብለ ድምፁን ያፍታታው ሙሉቀን በ16 ዓመቱ በፖሊስ ኦርኬስትራ እንደተቀጠረ የሕይወት ታሪኩ ያሳያል። በኋላም ከተለያዩ የሙዚቃ ባንዶች ጋር ሸክላና ካሴቶችን አሳትመዋል። በለው ግጥምና ዜማ ተስፋዬ ለማ፣ አቀናባሪ ሙላቱ አስታጥቄ፣ ኢኩዌተርስ ባንድ 1967 ዓ ም ቀደም ብለን ያነሳናት የቅርብ ወዳጁና በርካታ ግጥሞችን ያበረከተችለት ዓለም ጻይ ወዳጆ ሙሉ ቀን የእርሷንም ሆነ የሌሎችን ግጥሞች ከወሰደ በኋላ ከሕዝባዊ ግጥሞችም ሆነ ከሌሎች ጨምሮበት እንደሚሠራ ሕልፈቱን ተከትሎ ለአሜሪካ ድምፅ የሬዲዮ መጽሔት ፕሮግራም በሰጠችው ቃለመጠይቅ ላይ ተናግራለች። ሰውነቷ ግጥሙ የአንቺ ነው ሲል የሬዲዮ መጽሔቱ አሉላ ከበደ ለዓለምፀሐይ ወዳጆ ላቀረበላት ጥያቄ አዎ ግን አይደለም ብላ አድማጭን ፈገግ ያሰኘ መልስ ሰጥታለች። ነገር ግን አብዛኛው የዘፈኑ ግጥም የእርሷ እንደሆነም ተናግራለች። ሰውነቷ ዳህላክ ባንድ 1971 ዓም። ሰውነቷ በዚህ ግጥም ዓለም ፀሐይ ከወንድ አንጻር ሆና የሴትን ልጅ ውበት ያየችበትንና የሳለችበትን መንገድ ማድነቁ ግድላል። ምድር ቅበሪኝ ዜማና ግጥም ሙሉቀን መለሰ ቅንብር ዳዊት ይፍሩ አጃቢ ቬኑስ ባንድ 1966 ዓ ም ብቻዬን ስልሆንኩ ሙቀት ይጎዳኛል ሳጥን አትግዢልኝ አፈር ይበቃኛል የምትሰናበታችሁ በዚሁ ዜማ ነው የሙሉ ቀን መለሰን ሕይወትና ሥራ እጅግ በጥቂቱ የቃኘንበት የዛሬው የሙዚቃ ቃና በዚሁ ተጠናቋል ለሳምንት ቀጠሮ እንያዝ እንግዲ ወልነኝ ሰላም ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቅቋል። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሌላ ፕሮግራም እንገናኛለን። ያስተናገድኳችሁ ቆንጆ ይታየ ነኝ። ሰላም፣ በደህና እደሩ።